ከዝናብ እጥረትና ሌሎች የቆዩ እክሎች ጋር በተያያዘ በኢትዮጵያ የተለያዩ አካባቢዎች የንጹህ ውሃ አቅርቦት እጥረት ተከስቷል። መለስካቸው አምሃ ነው። ይሄንም ከአዲስ አበባ ይዘገበልን። ከአዲስ አበባ ከተማ ወጣ ብላ ወደምትገኘው ቡራዩ አምርቶ ነዋሪዎችን አነጋግሯል። ከአንድ ወር ለበለጠ ጊዜ የውሃ እጦት መከሰቱን ገልጠው በእግራቸው እስከ ሁለት ኪሎ ሜትሮች በመጓዝ ከምንጭ ውሃ እንደሚቀዱ የቡራዩ ነዋሪዎች ይናገራሉ። ቡራዩ ከተማ ከአዲስ አበባ በስተ ምዕራብ በኦሮሚያ ልዩ ዞን የምትገኝ ከተማ ነች። ከቀድሞ የአዲስ አበባ እምብርት ፒያሳ አካባቢ ከአቡነ ጴጥሮስ ሐውልት ጀምሮ ወደ ቡራዩ የሚወስደው መንገድ ሰፍቶና አምሮ ተሰርቶ እስከ ቡራዩ ምስራቃዊ ጫፍ ይደርስና ይቆማል። ወደ ወለጋ የሚወስደው ቡራዩን ለሁለት ሰንድቋት የሚያልፈው መንገድ አልተለወጠም፣ እንደነበረ ነው። በመንገዱ ግራና ቀኝ ውሃ የሚቀዱ ሰዎችም ሆኑ ውሃ መቅጃ ቦኖ ወይንም የውሃ ማደያ ጣቢያ አልታያለኝ። ቢቸግረኝ ከቡራዩ ማርያም ቤተ ክርስቲያን ወደ ኋላ ተመለስኩና እንደገና በግራም በቀኝም መቃኘት ጀመርኩ። አሁንም ምልክት አላገኘው ወደ መንደር ውስጥ ብገባ አላጣም ብዬ ወደ ቀኝ ቁልቁል የሚያስገባ ሰፊ የጥርብ ድንጋይ መንገድ ይዤ ወረድኩ። ጥቂት እንደተራመድኩ፣ ሁለት ወጣቶች የውሃ ቦኖ የት እንደሚገኝ እንዲያሳዩኝ ጠየኳቸው። የቦኖ ውሃ እኮ የለም፣ ቡራዩ ቡራዩ በአሁኑ ጊዜ ከባድ የውሃ ችግር አለ። ለማንኛውም ብዙ ሰው የሚቀዳበትን ስፍራ እናሳይህ ብለው የማርያም ጠበል ተብሎ ወደሚታወቀው ስፍራ አመለከቱኝ። በስፍራው ስደርስ ወደ ሐምሳ ሜትር የሚሆን ቁልቁለት ተወርዶ ወደ ቧንቧው እንደሚደረስ ገመጥኩ። ወራጅ ወንዝ አለ። ወንዙ ከግራና ከቀኝ የተበከለ ፍሳሽ እንደሚቀበልም ይታያል። ኋላ ከወንዙ ያገኘሁት ጠረን ይህንኑ አረጋገጠልኝ። በወንዙ ግራና ቀኝ እዚያም እዚህም ልብስ የሚያጥቡ ሴቶች ይታያሉ። በቧንቧ የሚወርደው ንጹሕ ነው የተባለው ውሃ የሚወጣው የማርያም ጠበል ተብሎ ከሚታወቀው እና ከታጠረው ግቢ ውስጥ ነው። በመጀመሪያ ያናገርኳት ልኬ በቀለ እንደምትባል ነግራኛለች። ከመቻ አንስቶ ነው ከዚህ መቅዳት ጀመርሽው? አልኳት። ብዙ ጊዜ ከዚህ ነው የምንቀዳው። ውሃ ከአካባቢያችን ከጠፋ ግን ቆይቷል፣ ከአንድ አራት ወር በላይ ነው። አልፎ አልፎ የሚመጣበት ጊዜ አለ አለዚያ እዚህ ውሃ የለም። ይሄ ሁሉ ሲሆን ታዲያ እናንተ ለከተማ አመልክታችኋል? ችግሩን ያውቃሉ። እነርሱም አውቀው ነው እንዲህ የሚያደርጉን። ያውቃሉ እንድንቸገር ነው። ስለዚህ በጣም ተቸግረናል። የምንጠጣው የለንም። ይውሃ ይጠጣ ይጠጣ እናውቅም ግን ምርጫ ስለሌለን እንጠቀምበታለን። መድኃኒት እየጨመርንበት እንጠጣዋለን። ልብሳችንንም እዚሁ ነው የምናጥበው። ቀድሞም ቢሆን የውሃ እጥረት ነበረብን አልፎ አልፎ ስለሚመጣ፣ አሁን ግን ባሰ። ሌላዋ ከዚህ ውሃ ተጠቃሚ የሆነችው ጫልቱ ታፈሰ ትባላለች። ሁሉንም አንቱ ያላልኳቸው ወጣቶች በመሆናቸው እንደሆነ አድማጮች እንዲረዱልኝ አስታውሳለሁ። ጫልቱ ስለ ውሃው ንጽህና የምናውቀው ብዙ ነገር የለም ትላለች። ደፌ ደፌ ንፉኑ ረክሴ ጀናን ቢሻኒ ለገ ከና ወራበና የውሃ ጥረት ችግር ስላለብን ነው ይህንን የምንቀዳው። ንጹህ መሆን ያለ መሆኑን አናውቅም። ከቤተክርስቲያን ቅጥር ግቢ ነው የሚወጣው። በነጻ ነው ቤተክርስቲያኑ የሚሰጠን። እኔ አሁን ግማሽ ሰዓት ተጉዤ ነው የምመጣው። ከሩቅ ነው የምመጣው። ያውም በቅርብ ጊዜ እዚህ ውሃ እንዳለ ሰው ነግሮኝ ነው የመጣሁት። ካለፉት ሁለት ወራት ወዲህ እዚህ እየመጣሁ እቀዳለሁ። ታርቱ እስማኤል እባላለሁ ያለችኝ። በአማርኛ ነበር ያናገረችኝ። እዚህ ውሃ የምትቀጁው ቤት ስለሌለ ነው። ቤት የለም። ከመቼ ጀምሮ ነው የሌለው? ቆይቷል ማለት ቆይቷል። ምን ጊዜ ይሆናል በግምት? በግምት ያው እስከ ሁለት ወር ድረስ። እስከ ሁለት ወር ድረስ አልመጣም እና፣ ሁልጊዜም መታሽ ነው የምትቀጁው? ምን ያህል ይርቃል ከቤትሽ? ከቤቴ አይ፣ ትንሽ ነው። ምረቀ ያለውም ሰዎች ቦምባ አይከፈቱ አይከፍቱም። አዎ፣ አዎ፣ ስለዛ ነው እዚ መስተን ተጣጣ እና ሁለት ወር ሙሉ ሳይመጣ ሲቀር ከዛ ጊዜ ጀምሮ እዚህ ነው ነው። ይሄ ከቤተ ክርስቲያን ውስጥ ነው እንጂ ምን እንደሆነ አይታወቅም። የሚከፈልበት ቦታ እንጃ አላየሁም። እኔ ተምራት አይዱ በበኩሉ ወደ ቡራዩ ከመጣ አጭር ጊዜ ቢሆንም በውሃ ምክንያት ያየውን ችግር እንዲነግሮኛል ቢሻን፣ የቧንቧ ውሃ ከጠፋ ቆይቷል። ውሃ የለም። አንዴ ይመጣል፣ አንዳንዴ ደግሞ መብራትም ውሃም አብሮ ይጠፋል። እዚህ ቡራዩ ውስጥ ያለው የውሃ ችግር ከፍተኛ ነው። ከሩቅ ቦታ እየተጓዙ ነው እዚህ ውሃ የሚቀዱት። ፋጡማ ኑሩ ልብስ ሲያጥቡ ነበር ያገኘኋቸው። ከችግር ሁሉ የሚከፋው የውሃ ችግር ነው ይላሉ። ውሃ ችግሮኝ ነው እዚህ ድረስ የመጣሁት። ቶሎ መጣ ቢባል በ15 ቀን አንድ ቀን ነው ውሃ የምናገኘው። ይህ ካጋጠመን ሁለት ወር ይሆናል። ለሰው ልጅ ከሁሉም በላይ ውሃ አስፈላጊ ነው። ከነቀንቴ ወደ ቡራዩ ከመጣሁ አራት ዓመቴ ነው የምትለው ወይዘሮ አዲሴ መረራ ደግሞ ቀደም ሲል በከተማው አስተዳደር አማካይነት ውሃ ይታደልበት የነበረውን ማጠላቀሚያ እያመለከተችኝ አሁን እንደማይሰራ ነግራኛለች። እዚህ ስትኖሩ እንግዲህ ለመጀመሪያ ጊዜ አይደለም። ይሄ የሆነዋልም፣ ብዙ ቆይቷል። ችግሩ እዚህ ቆይቷል። ስንት ጊዜ ይሆናል? እኔ አራት ዓመት ነው እዚህ ከቀዳው በፊትም አላውቅም የለም። ነበር በፊት ዱሮ እዚህ አሁን ይሄን ዘጉና እዚህ ከፈቱ። እኔ እዚህ ከቀዳው አራት ዓመቴ ነው እዚህ ከቀዳው። ቤት አለሽ? ቤት አንድ ጊዜ አንድ ጊዜ የምትመጣ? ስንት ጊዜ ይቆያል ማለት ይመጣል? የውሃ ችግር በአዲስ አበባም ሆነ በሌሎች ከተሞች እንዳለ በየትኛውም ወገን ክርክር የሚያስነሳ አይደለም። ለዛሬ የቡራዩን ውሃ ችግር በጥቂቱም ቢሆን ቃኝተናል። በሌላ ዝግጅት ደግሞ ሌላ ይዘን ለመቅረብ እንሞክራለን። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ